ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላቸው ጉዳዮች መካከል የጦርነቱ ጉዳት ተማሪዎች ውጤት እንዲቀንሱ አድርገዋል። ተማሪዎች በትምህርቱ ተስፋ እንዲቆርጡ አሁን ባለው ሁኔታ ራሱ ትምህርት ይጀምረናል። ኦልሞስት መጽሐፍ የላቸውም። ግባት አልተሟላም። ያው መምህራኖቹ ብቻ ናቸው ያሉ ግጭቶች በቀጠሉባቸው የአማራ ና የኦሮሚያ ክልል አካባቢዎች የሚገኙ ትምህርት ቤቶች መምህራንና ተማሪዎች የግጭቱ ተሳታፊዎች የሕዝብን ስቃይ ከግምት ውስጥ በማስገባት ወደ ውይይት እንዲመጡ ተማጽነዋል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ እመራለሁ፣ የምስልና የድምፅ ቅንብሩን ደግሞ ብርሃን ትከውናለች። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። ግጭቶች በቀጠሉባቸው ባቸው የአማራና የኦሮሚያ ክልሎች አካባቢዎች የሚገኙ ትምህርት ቤቶች መምህራንና ተማሪዎች የግጭቱ ተሳታፊዎች የህዝብን ስቃይ ከግምት በማስገባት ወደ ውይይት እንዲመጡ ተማጽነዋል። የአሜሪካ ድምፅ ያነጋግራቸው በግጭቱ አካባቢዎች የሚገኙ መምህራንና ተማሪዎች በማያባሩ ውጊያዎች የተነሳ የትምህርት ቤቶቻቸው የመማር ማስተማር ይዞታዎች መዳከማቸውን እና የወደሙትንም መለሶ የማቋቋም ስራ አዳጋች እንደሆነባቸው ገልጸዋል። ከዚህ ጋር የተያያዘውን ዘገባ የድንገረሙ አስደምጠናለች። ተማሪ አዲሱ አበበ በሰሜን ወሎ ዞን ከራያ ቆቦ ወረዳ በስተ ምዕራብ 30 ኪሎ ሜትር ርቀት ላይ በምትገኘው ተኩለሽ ከተማ የሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪ ነው። ትምህርት ቤታቸው በጦርነት በመውደሙ የክፍል ፈተና የሚፈተኑት በጥቁር ሰሌዳ ላይ እየተጻፈ እንደሆነ አዲሱ ይናገራል። አዲሱ የሚማርበት የተኩለች ትምህርት ቤት ቀድሞ በሕወሓትና በፌዴራል መንግስቱ አሁን ደግሞ በፋኖ ታጣቂና በመንግስት መካከል በሚደረገው ግጭት የተነሳ ይዞታው ከጊዜ ወደ ጊዜ እየተዳከመ እንደመጣ መምህራኑ ያስረዳሉ። ተማሪ አዲሱም ያለው ሁኔታ ተስፋ አስቆራጭ ነው ይላል

በትምህርት ሌላው የተኩለሽ ሁለተኛ ደረጃ ትምህርት ቤት የአስራ ሁለተኛ ክፍል ተማሪ ሆነው ግርማ የመልቀቂያ ብሔራዊ ፈተናን ለመውሰድ የሚያበቃ የትምህርት ግብአትም ሆነ ሰላማዊ የመማር ማስተማር ሂደት አለመኖሩን ይገልጻል። በተለይም በትምህርት ሰዓት የሚያንዣብቡት ድሮኖች የተማሪውን መንፈስ ከሚያውኩ ዋና ዋና ነገሮች ተጠቃሾቹ እንደሆኑ ያስረዳል። አካባቢ የዞሮች በእኛ ላይ በጣም ከትግራይ ክልል ተዋሳኝ በሆነውና ግጭቶች የቀጠሉበት የአማራ ክልል በአስቸኳይ አዋጅ ጊዜ ስር በመሆኑ ትምህርት ቤቱ መልሶ ለማቋቋም አደጋች እንዳደረገባቸው የሚገልጹት ደግሞ የትምህርት ቤቱ ርዕሰ መምህር አቶ እሸቱ ሙላው ናቸው። ትምህርት ቤቱ በጦርነቱ በነበረበት ሰዓት ላቦራቶሪዎቹ፣ ላይብረሪዎቹ የአይሲቲ ሪሶርስ ማዕከሎቹ በሙሉ ተዘርፈዋል፣ ወድመዋል። የተማሪ መቀመጫ ብቻ ነው ያለው ተማሪው ምርት ሁለት ሺ አስራ አምስት ላይ የተማሩ ተማሪዎች የሀገር አቀፍ የአስራ ሁለተኛ ክፍል ዩኒቨርሲቲ መግቢያ ፈተና ተፈትነዋል። ያው ዞሮ ምንም በሌለበት ላይ በመማራቸው ያመጡት ውጤት እጅግ በጣም ዝቅተኛ ነው። የጦርነቱ ጉዳት ተማሪዎች ውጤት እንዲቀንሱ አድርገዋል። ተማሪዎች በትምህርቱ ተስፋ እንዲቆርጡ አሁን ባለው ሁኔታ ራሱ ትምህርት ይጀምረናል ኦልሞስት መጽሐፍ የላቸውም ግባት አልተሟላም። ያው መምህራኖቹ ብቻ ናቸው ያሉ። ትምህርቱ እንዲህ እያለ እየተቆራረጠ ያለበት ሁኔታ ነው ያለው። ተማሪዎች ተረጋግተው እየተማረው አይደለም። የጦርነት ቀጠና አካባቢ ስለሆነ ተማሪዎች ለትምህርቱ ሳይሆን ስንሸከፍ ህይወታችንን ህይወታችን እናጣለን፣ ሌላ ቦታ ላይ እንዲህ አይነት ነገር ተከስቷልና እኛም እንዲህ እንሆናለን የሚል ከመምህራኖቹ ጨምሮ እየተጨነቁ ነው የሚያስተምሩ። በተመሳሳይ በአማራ ክልል ሰሜን ወሎ ዞን ራያ ቆቦ ወረዳ ዞብል ከተማ የዞብል ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር አቶ ግርማ ሞገስ ውዱ ቀድሞ በነበረው ግጭት ትምህርት ቤታቸው መውደሙን ገልጸዋል። በትምህርት ቤቱ በአሁኑ ሰዓት በትምህርት ገበታቸው ሊቀጠሉት ሁለት መቶዎቹ ብቻ ናቸው ብለዋል። ትምህርት ቤቱ በጣም ጉዳት ላይ ነው ይጀምር። በሰሜኑ ጦርነትም ብዙ ውድመት ደርሶበታል። ለመማር ማስተማር የሚጠቅሙ ብዙ ማቴሪያሎች ወድመዋል። ከጦርነቱ ማግስት ያው እንግዲህ ተነስቶ ዝም ብሎ አሁን ተማሪና መምህር መገናኘት ነው እንጂ ሌላው ነገር ያው እንደወድ ምንም ነገር የለም። እዚያው አካባቢ መጀመሪያ ታኖቹ ነበሩ። እነሱ እያሉ ነው አስፈክደን። እኛ ከእናንተ ጋር ግንኙነት የለንም፣ ይህ ኃላፊነቱን አንወስድም፣ ግን ገብተን እናስተምራለን ካላችሁ መጀመር ትችላላችሁ አሉና፣ እነሱ እያሉ ነበር የጀመርነው። ያው አሁንም በኋላም መከላከያ ገባ፣ ፊት ደህና ነበር እነሱ እያሉ ማለት ነው። መከላከያው ከገባ በኋላ ግን እዛው አካባቢ ሆነው ስለሚተኩሱ በመማር ማስተማሩ ዙሪያ ላይ በጣም ከባድ ችግር አለ። ከባድ መሳሪያ ይተኮሳል። ምን ይባላል? በዛ መካከል ተማሪው ማህበረሰቡ መምህራኑም ተረጋግቶ የመስራት ችግር ውስጥ ነበሩ። አሁን እንግዲህ ያው ዞሮ ዞሮ ተማሪው በበፊቱ አሁን ጤናማ ስለበነበረበት ሰዓት ተኩለች ወደ ከስምንት መቶ በላይ ነበር የሚያስተናግደው። ከሰሜኑ ጦርነት ማግስት ወደ አራት መቶ ተማሪ ነበሩና አሁን ደግሞ በአሁኑ ግርግር ወደ ሁለት መቶ ሁለት አካባቢ ናቸው። ሆን ያሉ ተማሪዎች ስፔሻ አስራ ሁለተኛ ክፍል የሚፈተኑት አሁን በዚሁ ግርግር ምክንያት እየለቀቁ ወደ ቆቦ መጥተዋል። የባሰ ከዚህ በላይ ሊያ ማስቋረጥ ይችላል ማለት ነው። በቃ ኖርማል ትምህርት ተካሄደ ማለት አይቻልም። አጠቃላይ በተያያዘ ባለፉት አራት ዓመታት በአስከፊ ግጭት ውስጥ የሚገኘው ሌላው አካባቢ ደግሞ የኦሮሚያ ክልል ነው። በክልሉ በኦሮሞ ነጻነት ሰራዊትና በፌዴራል መንግስት አንዳንዴ በፋኖ ታጣቂና በጉምዝ ነጻ አውጪ ሰራዊት መካከል የተለያዩ ግጭቶች ሲካሄዱ ቆይተዋል። በሆሮ ጉድሩ ወለጋ ዞን ነዋሪ ሆኑትና ለደህንነታቸው ሲባል ማንነታቸው እንዳይገለጽ የጠየቁት መምህርና ወላጅ በሰላም እጦቱ የተነሳ ትምህርት ቤቶች መዘጋታቸውን ተናግረዋል። በተጨማሪም የአካባቢው ነው። ነዋሪዎችና ተማሪዎቻቸው በረሀብ እየተጎዱ እንደሆነም ለአሜሪካ ድምጽ ገልጸዋል። ከትምህርቱ ጋር ተያይዞ ማነሳ ሊሽ አብዛኛው ሰውነት ቀበሌያቸው ላይ የሚማሩ ተማሪዎች አሁን የሚማሩበት እድል ተዘግቶባቸዋል። ምክንያቱም ደግሞ እንደ ልቡ መጽሐፍም ሆነ እንደ ልቡ ትምህርት ቤትም ሆነ ማግኘት አይቻልም። ምክንያቱም ደግሞ ትምህርት እንደ ልብ አለ ብለን ማውራት ይዘናል። ሌላው ደግሞ ትምህርት ቤቱም አብዛኛው ተቃጥሏል፣ በቆርቆሮ ነቅሎ ወስዶታል ስለሆነ አይማሩም። ወረዳ ላይ ያሉት የተፈራቀሉት ደግሞ በረሀብ ችግር ወደ ትምህርት ለመሄድ ደብተር መግዛት አቅቷቸው ትምህርቱ አቋርጧል ማለት ነው። የአሜሪካ ድምፅ ግጭቶች ባሉባቸው አካባቢዎች የትምህርት ተደራሽነትን ማረጋገጥን የሀገር አቀፍ ፈተናዎች እየተቃረቡ እንደመሆናቸው የሚኖረውን ሂደት አስመልክቶ ከትምህርት ሚኒስቴር የኮሚኒኬሽን ቢሮ ጋር ቃለ መጠይቅ ለማድረግ ተደጋጋሚ ሙከራዎችን ሲያደርግ ቆይቷል። ሆኖም በተለያዩ ምክንያቶች እየተጓተተ እስካሁን ድረስ ሊሳካ አልቻለም። እንደተሳካልን የምናቀርብ ይሆናል። ለዚህ ዘገባ ጥንቅር ያነጋገርናቸው በአማራና በኦሮሚያ ክልሎች የሚገኙ መምህራንና ተማሪዎች በግጭት ተሳታፊ የሆኑ ሀይሎች የህዝቡን ስቃይ ከግምት ውስጥ በማስገባት ወደ ውይይት እንዲመጡ ተማጽነዋል በጉዳዩ ላይ የሆሮ ጉድሮ ወለጋ ዞን መምህር እንዲህ ብለዋል እኛ እንደዚህ በመጀመሪያ የምንናገረውና የምንለው እግዚአብሔር ብቻ ወደ ሀገራችን እርቅ እንዲመለከት ብቻ ነው የምንለው የመጀመሪያ ማለት ለማና ቤትታ እናቀርባለን አብዛኛው ያላረሰው ያልዘራው ያላጨደው ህዝባችን አራት አመት የጎላው ህዝባ ሰዎችን ረሀብ እየሞተ ነው። አሁን በጣም እንደው ቢቻል ኔትወርክና ኢንተርኔት ኑሮ ቪዲዮ አለመ መንግስታቱ ምን እንደሚል አናውቅ። አጠቃላይ እንደሆነ በጣም ችግሩ አለ። የመንግስታቱ ድርጅት የሰብዓዊ ጉዳዮች ማስተባበሪያ ቢሮ በምህፃሩ ዩኤን ኦቻ ኢትዮጵያ ውስጥ በግጭትና በአየር ንብረት ለውጥ ሳቢያ ሰባት ነጥብ ስድስት ሚሊዮን ተማሪዎች ከትምህርት ገበታቸው ርቀው እንደሚገኙ ከአራት ወራት በፊት ባወጣው መረጃ አስታውቋል ይህ አሃዝም ግጭቶች እስካልቆሙ ድረስ ማሻቀቡ እንደሚቀጥል ይጠበቃል ለአሜሪካ ድምጽ ኤደን ገረመው ዋሽንግተን ዲሲ ኤደንን ለቀደመው ዘገባ አመሰግናለሁ? በኢትዮጵያ ሰላምና መረጋጋት ጸንቶ ይቀጥል ዘንድ ወጣቶች ኃላፊነታቸው እንዲወጡ ከሚሰሩ ተቋማት መካከል አንዱ የንቁ ኢትዮጵያውያን ወጣቶች ማህበር ነው። ከማህበሩ ስራዎች ጋር በተገናኘ ከኃላፊው ልዩነህ ታምራት ጋር አጭር ቆይታ አድርገናል። አመሰግናለሁ። የእኔ ስም ልዩነህ ታምራት ነው የሚባለው አሁን ከረንትሊ የምመራው ድርጅት ኢንስፓየርድ ኢትዮጵያ ኒውዝ አሶሴሽን ይባላል። ወጣቶች ላይ የሚሰራ ነው። ከስሩ አምስት ፕሮግራሞችን ልድ ያደርጋል። ሆፕ ኢትዮጵያ፣ ዩዝ ኔትወርክ ኢትዮጵያ፣ ኮንሰርንድ ጀኔሬሽን ሙቭመንት፣ አይሼር እና ያንግ ኢትዮጵያ ሊደርስ ኢኒሼቲቭ የሚባሉ ፕሮግራሞችን ልድ ያደርጋል። በስፋት ከረንትሊ እንግዲህ በዲጂታል ኤንጌጅመንት ወጣቶችን በሰላም ዙሪያ በአብሮነት ዙሪያ በባለር አይነት ዙሪያ የሚያነቃቁ ስራዎችን እየሰራ የሚገኝ ፔዮነር የወጣቶች የዲጂታል ምህዳር ላይ የሚንቀሳቀስ ተቋም ነው የምመራው። በእናንተ ተቋም በኩል በተለይ ወጣቶች በሰላምና በአብሮነት ረገድ ሊወጡት ስለሚገባው ሚና ለማስተማር ለማሳወቅ ስላቀደው የስልጠና መርሃ ግብር ጥቂት እንድታካፍለኝ ነው። ይህን የስልጠና መርሃ ግብር ለመጀመር ምክንያት የሆናችሁ ጉዳይ ምንድን ነው ከሚለውን ጀምር መልካም እንግዲህ እንደሚታወቀው ሀገራችን ያለችበት ሁኔታ ለሁሉም ሰው ለሚያይም ለሚሰማም አሁን ሀገሪቷ ያለችበት ሁኔታ ይታወቃል። እንግዲህ በዚህ ሁኔታ ላይ እንደ መድኃኒት የሰዎችን ሀሳብ እና እይታ መቅረጽ መስራት ያስፈልጋል በሚል ዘኢንስፓድ ኢትዮጵያ ኒሶሴሽን የተለያዩ ጽንሰ ሀሳቦችን የተለያዩ እይታዎችን እያነሳን እንወያያለን፣ እንነጋገራለን እንደ ወጣት ወይም ወጣት የሆነ ትውልድ ላይ እንደሚሰራ አንድ ባለራይ ሰው ምን ብንሰራ እንዴት ብንሰራ ወጣቶቻችንም ሰላማዊ ስብና እንዲኖራቸው ስለሰላም ሰላም ኮንሽስ እንዲሆኑ ማድረግ እንችላለን በሚለው ላይ እየተወያየን ተቋማችን ጽንስ ሀሳቦችን ፕሮዲስ ያደርጋል። በዛ ጽንስ ሀሳቦች ላይ ስለ ሰላም በዚህ ካሌ ደግሞ ግቡን አብሮነትን አድርገን የምንንቀሳቀስበት ሁኔታ ነው ያለው። እንግዲህ ዋናው የተነሳንበት አላማ የሀገራችን አሁን ያለችበት የሰላም ሁኔታ ነው። እኛ ደግሞ ግቡ ሰላም እንዲመጣ ሰላም እንዲሆን አስፈላጊ የሆኑ ትምህርቶችና እይታዎችን ዲያሎጎችን በማመቻቸት መስራት አለብን የሚለው ነው መነሻ ሀሳቡ። በዚህ ስልጠና ውስጥ ተሳታፊ እንዲሆኑ የመረጣቸዋቸው ወጣቶች በስልጠናው ቀናት ውስጥ ምን አይነት ክህሎቶች እንዲያዳብሩን የምትረዷቸው የምትሰጡት ስልጠና ሂደትስ ምን ይመስላል? እንግዲህ ስልጠናችን አሳታፊ ነው አሳታፊ ነው። ወጣቶቹ ከህብረተሰቡ የሚጠብቁት አለ ከመንግስት የሚጠብቁት አለ፣ ከተቋማት ከተለያዩ ከእምነት ተቋማቶች የሚጠብቁት መልካም ወይም ደግሞ ሌሎች ነገራቶች አሉ። ነገር ግን እንደ ወጣት ራሳቸው ከነሱ ምን ይጠበቃል፣ ከኔ ምን ይጠበቃል የሚለው ነገር ላይ ር ኤምፋሳይዝ አውት እንዲያደርጉ የተለያዩ ኤክስፐሪመንቶችን እናሰራለን። በመሰረታዊነት ዋናው ነገር ምንድን ነው? ወጣቶች የሚፈልጉት ብዙ ዋና ነገሮች አሉ፣ ግን እንደ ሀገራችን አሁን ያለንበት መሰረታዊ ዋና ነገር ሁሉም እንደ ምግብ የራበው እንደ ውሃ የጠማው በጣም መሰረታዊ ነገር ሰላም ነው። እና ወደ ሰላም ለመሄድ የእያንዳንዳችን ኃላፊነት ምንድን ነው ነው እና ወጣቶች በዚህ ፕሮግራም ላይ በሚሳተፉበት ሰዓት የሌሎችን ኃላፊነት ሳይሆን የራሳቸውን ኃላፊነት በተለይም ስለ ሰላም ግንባታ ምንድን ነው የሚለውን ኤምፋሳይዘውት እንዲያደርጉ ፋሲሊቴት ነው የምናደርገው። ታይትሉን ምናልባት አይተው ከሆነ ስማርት ዩዝ ነው የሚለው። ከረንት ካስኬድ እያደረግን ያለ ነው ስልጠና ስማርት ዩዝ። ወደ ውስጡ አቅም የተመለከተ ማንነቱን የተረዳ ምን እየሰራ ምን እየተከናወነ ምን እያደረገ እንዳለ ያወቀ የእሱ ኮንትሪቢሽን ምን አይነት አዎንታዊ ተጽዕኖ ነው እንደሚያመጣ ያወቀና ምን አይነት ኮንትሪቢሽን በዚህ ሰዓት ማድረግ እንዳለበት የተረዳ ወጣት ነው። ስለዚህ አዎንታዊው ወጣት ለሰላም ግንባታ ያለው ሚና በብልሃት አንጻር ሲለካ ምን ይመስላል? አቋቋሚ ምን ይመስላል? በሶሻል ሚዲያ አጠቃቀም፣ በንግግሮቼ፣ በኢንስትራክሽኖቼ ለሰላም ያለኝ ፋይዳ ምንድን ነው ወይም ደግሞ በተቃራኒ ለግጭት ያለኝ ኮንትሪቢሽን ምንድን ነው የሚለውን እንዲያዩ፣ እንዲለቁ፣ እንዲመዝኑ ወጣቶችን በተለያዩ ኤክስፐሪመንቶች ኢንጌጅ የምናደርግበት ፕሮግራም ነው የስማርት ዩዝ ፕሮግራም ማለት ነው። ስለዚህ በዚህ ፕሮግራም ላይ የሚሳተፉ ወጣቶች ያ ወጣቶች ናቸው። እድሜያቸው ከ15 ዓመት እስከ 35 ዓመት ያሉ ወጣቶች ናቸው። የሚሳተፉበት ምህዳር ሁለት አይነት ነው። አንደኛው ዲጂታል ምህዳር ነው። ሁለተኛው ደግሞ ፊዚክሊ በየክልሉ እየሄድን የምናሰለጥንበት ሁኔታ ነው ያለው የምናሳትፍበት ሁኔታ ነው ያለው ማለት ነው እና እስካሁን ሰፊ እንቅስቃሴ አድርገናል። ብዙ ወጣቶችን በዚህ ፕሮግራም ላይ ተሳትፈዋል። በጣም ብዙዎቹ ደግሞ የቱጋ እንደቆሙ በማየት አቲቲውድ ውስጥ እንዳሉ የተረዱበት እና ማሻሻያ ሀሳቦችን ለራሳቸው ያመጡበት ሁኔታ ነው ያለው። አብታሙ ልዩነህ እንግዲህ ብዙ ጊዜ የሀገር ጉዳይ ለትልልቅ ሰዎች የሚሰጥ እንደሆነ ደጋግሞ የሚናገሩ ሰዎች አሉ። ስለ ሰላምም ስናወራ ወጣቶችን በሰላም ጉዳይ ማወያየታችን፣ ማሳተፋችን ፋይዳው ምንድን ነው? የሚወሰኑት ውሳኔዎች ውስጥ ያላቸው ቦታ ያን ያህል መሆኑ በሚወሳበት በአሁኑ ሰዓት ወጣቶች ላይ አተኩሮ ግን በሰላምና በአንድነት ዙሪያ መነጋገሩ ያለው ፋይዳ ምንድን ነው ብሎ የሚጠይቁ አሉ። በጣም ትክክል ነ የሰላምን ጉዳይ ለመወያየት እድሜ፣ ጾታ፣ ብሔር፣ ሃይማኖት የሚለየው አይደለም። እውነት ነው። ፖሊሲ እና ደግሞ ስልጣን እና ኃይል በተለያዩ ሰዎች እጅ ሊሆን ይችላል። ግን ወጣቱ ወይ መጠቀሚያ ወይ ኢንስትሩመንት ነው ወይ ደግሞ የጉዳዩ አስፈጻሚ ወይም ጉዳዩ የሚፈጸምበት ማንነት ነው። ወጣቱ ኃይል ማለት ነው። እንደምታውቀው ኢትዮጵያ አሁን ያለችበት በፖፕሌሽን ነምበር ከፍተኛ ቁጥር አላት። በዚህ ወደ ሰባ ፐርሰንት የሚይዘው እድሜያቸው ከ 14 እስከ 35 ዓመት ያሉ ወጣቶች ናቸው። ለዚህ እነዚህ ወጣቶች የፖፑሌሽኑ ማጆሪቲ ናቸው ማለት ነው። እነዚህ ወጣቶች ስለ ሰላም በመውግዚት አይደለም መወያየት አለባቸው። ፈርዛት ማተር፣ ሰላም የሚባለው ጉዳይ እንደሌላ ስራ ሰዎች ስለኛ የሚወያዩት የሚነጋገሩበት ጉዳይ አይደለም። እያንዳንዱ ሰው የራሱን አትሪቢሽን ወይም ኮንትሪቢሽን የሚለካበትና የሚመዝንበት የሚወያይበት ጽንሰ ሀሳብ ነው ሰላም። ሰላም ከላይ ወደታች የሚመጣ አይደለም። ሰዎች የሚረሱት ይህንን ነው። ሰላም የመንግስት ኃላፊነት ብቻ አይደለም፣ የህዝብ ኃላፊነት ነው። የግለሰቦችም የወጣቶችም ኃላፊነት ነው። እንደውም የህብረተሰብ ኃላፊነት ነው። ሰላም ጸጥታ ነው የመንግስት ኃላፊነት ብለን እናምናለን። ጸጥታን ማስፈን መንግስት በሚይዝበት ሁኔታ፣ ወጣቶች ደግሞ ህብረተሰብ ደግሞ የሰላም ጉዳይ ላይ እንጌጅ ማድረግ አለባቸው። ያ የሰላም ጽንሰ ሀሳብን ከታች ወደ ላይ እንጂ ከላይ ወደ ታች ብቻ ማሰብ አለብን ብዬ አላም ነው። ነገር ግን ሰዎች የየራሳቸው አትቲዩድ የየራሳቸው ምልከታ በዚህ ጉዳይ ላይ ይኖራል። እሱን አሁን መከራከር አንችልም። እንደ ኢንስፓየርድ ኢትዮጵያን አሶሲሽን የሰላም ጉዳይ የግለሰቦች ሀሳብ ነው። የግለሰቦች እይታ ነው የግለሰቦች ፍላጎት ነው። የግለሰቦች ኮንትሪቢሽን አለበት። ሰላማዊው ግለሰብ የሰላማዊቷ ሀገር ግብአት ነው። ሰላማዊቷ ሀገር የሰላማዊው ግለሰቦች ውጤት ናት። ስለዚህ አንድ ሰው ሰላም የለውም ማለት አገር ትረብሻለች ትታወቃለች። ስለዚህ ሰላምን ከክራውድ አንጀምረውም ከግለሰብ ጀምረን መስራት የምንችልበት ጽንሰ ሀሳብ ነው፣ እና እያንዳንዳችን ስለ ሰላም ያለንን ግንዛቤና እይታ በእውቀት አንጻር በማስተዋል አንጻር መለካትና መመዘን ያስፈልጋል ብሎ ያምናል የእኛ ድርጅት ሶ ፋይዳው ምንድን ነው ሲባል፣ ስለ ሰላም ብዙ ሰዎች እውቀት አላቸው። ማስተዋል ግን የላቸው ከግለሰብ ጀምሮ ማለት ነው። እዚህ ሰዎች ስለ ሰላም ዕውቀት ብቻ ሳይሆን የሚያስፈልጋቸው አንደርስታንዲንግ ነው ወይም ማስተዋል የሚባለው ጉዳይ ነው የሚያስፈልጋቸው እና መወያየት፣ መማር፣ መነጋገር፣ መለካት እንደውም አልፎ እኔ ራሴ ሲጀምር ስለምናገረው፣ ስለምጽፈው፣ ስለማደርገው ተግባር ሰላማዊ ስብዕና አለኝ የሚለው መሰረታዊ ጉዳይ ነው። ሰው ሰላም ከጸጥታ ይለያል። ጸጥታ የመንግስት ኃላፊነት ነው። ሰላምን በእርግጥ የመንግስት ኃላፊነት ሊሆን ይችላል፣ ግን እንደ ግለሰብ ሰላማዊ ስብዕና መያዝ የኔ ኃላፊነት ነው። ለሰላም ኮንትሪቢዩት ማድረግ የኔ ኃላፊነት ነው። ወጣቶች ሰላም ከውስጥ የጀመረ ከሰው ጋር ኢንተራክት የሚያደርጉት ስብዕና ሆኖ መታየት አለበት ብለን ነው የምናምነው። ከዚህም የተነሳ አንድ ሰላማዊ ግለሰብ ፕሮዲስ ካደረግን ለሰላማዊቷ ሀገር አንድ ኮንትሪቢሽን አለን ማለት ነው። በጣም ብዙ ሰዎች ከረንት ላይ እስኪከብድ ድረስ በሰላም ጉዳይ ዴፊኔሽኑን በማጣት አቲትዩዱን በማጣት ምልከታውን በማጣት በጣም ሰፈር ያደርጋሉ። ስለ ሰላም ኤክስፔክቴሽናቸው ከውጭ ነው። ከውስጥ የሚጀምረውን ሰላም ኤክሰርሳይዝ ማድረግ አለብን ብለን እናምናለን። ለዛም ደግሞ እንወያያለን፣ እንነጋገራለን ማለት ነው። አሁን ስልጠና እየሰጣችሁ ያላችሁት ከሞላ ጎደል በከተሞች ነው። አዲስ አበባ ከተማ ላይ ስልጠና እንደሰጣችሁ አውቃለሁ። ሌሎች ከተማዎችም ላይ እቅድ እንዳላችሁ ሰምቻለሁ። እነዚህ ቦታዎች ከሞላ ጎደል መቼም ሰላምና መረጋጋት ያለባቸው ከተሞች ናቸው። በእጅ አዙር ተጎጂዎች ወይም ደግሞ ጫናው የለባቸው ማለት አይደለም። በአሁኑ ሰዓት ግን በተለያዩ የኢትዮጵያ ጥጎች ውስጥ ግጭቶች፣ አለመረጋጋቶች አሉ። የእናንተን መስር አይነት ስልጠናዎች ለነዛ ሰዎች በእጅጉ የሚያስፈልግበት ሰዓት ይመስለኛል። እነሱን ለመድረስ ምን እያደረጋችሁ ትገኛላችሁ? እንግዲህ ሰላምን ለመስራት በምናደርገው ሂደት ፀጥታ በሌለባቸው ቦታዎች ላይ ሄደን መስራት አንችልም። ነገር ግን የእኛ ድርጅት ይህንን ፕሮግራም ከረንትሊ ለምሳሌ አርባ ምንጭ ላይ ሰርተናል። ወደ ሰመራም አካባቢ ሄደን ነበረ። ደሴም አካባቢ ሄደን ሰርተናል። ጎንደርና ባህር ዳርም ይህን ጉዳይ ስልጠናዎችን ሰርተናል። ሀዋሳ ከተማ ላይ ሰርተናል እና ሌሎችም ቦታዎች ላይ ተወካዮቻችን ይህን ስልጠና ለመስጠት ችለናል። እውነት ነው። ይሄ ስልጠና በአካል መሰልጠን የማይችሉ ሰዎች ኦንላይን ምህዳሩ ላይ ያገኙታል። አንተም እንግዲህ እንደምትከታተለው የእኛ ፕሮግራም አንደኛው ፕሮግራማችን ዩዝ ኔትወርክ ኢትዮጵያ የሚባል የቴሌግራም ግሩፕ አለን። በቁጥር ከአርባ ሺህ በላይ ያሉ ሜምበር ያሉበት ናቸው። እዛ ፕሮግራም ላይ የምናሰላጠናቸውን ስልጠናዎች በሪፖርት መልክ፣ በኮንተንት መልክ፣ በኦዲዮ መልክ፣ በቪዲዮ መልክ እንለቃለን። እንዲሁም ፌስቡክ ላይ እንለቃለን፣ ዩቲውብ ላይ እንለቃለን። ወጣቶቹ እዛ ላይ ማግኘት ይችላሉ። ፈርዘር ሞር ግን በቴሌግራም ኢዚሊ ፕሮግራሞቻችን መሳተፍ የሚችሉበትን አሳታፊ የሆነ ምህዳር አዘጋጅተናል ማለት ነው። ወደፊት እንደምንመኘው ደጋግመንም እንደምንሰራው በሀገራችን ላይ ጸጥታው መጥቶ የሰላም ፍላጎቱ ሰፍኖ በሰላም ጉዳይ ላይ በእውቀት አንጻር በማስተዋል አንጻር የምንወያይበትን፣ የምንነጋገርበትን የፈለግነውን ሰላም እውን የምናደርግበትን አሳታፊ አቲትዩድ ለመገንባት አሁን የጀመርነው ጥቂት በጣም ጥቂት አቲትዩድ ወደፊት ተጠናቅሮ ከቀጠለ ለውጥ ሊያመጣ ይችላል ብለን እናስባለን። ሀብታሙ እጅግ በጣም አመሰግናለሁ። ልዩነት አምራት ለኢንስፓየርድ ኢትዮጵያን ዩዝ አሶሲሽን ወይም ደግሞ የንቁ ኢትዮጵያውያን ወጣቶች ማህበር በሚለው ልተርጉሞ መስራችን ኃላፊ ስላጋራህን ሀሳብ ሁሉ በእጅጉ አመሰግናለሁ። ያሰባችሁትን እንዲሳካ እመኛለሁ። አመሰግናለሁ። ቴንክ ዩ ቬሪ ማች። አመሰግናለሁ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በልዩ ልዩ የዓለም ሀገራት ለሰብአዊ መብቶችና ለሴቶች መብቶች ከበሬታ የታገሉ ሴቶች በዋይት ሀውስ በተከናወነ ስነስርዓት ላይ እውቅና ተሰጥቷቸዋል። ይህን የተመለከተውን ዘገባ ደግሞ ቆንጅታዬ ታስደምጠናለች። በቀዳማዊት እመቤት ጂል ባይደን እና በውጭ ጉዳይ ሚኒስትር አንቶኒ ብሊንከን አስተናጋጅነት ትናንት ሰኞ በዋይት ሀውስ ቤተ መንግስት በተከናወነው ስነስርዓት የዘንድሮ የዓለም አቀፍ ጀግና ሴቶች ሽልማት አሸናፊዎች ተከብረዋል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እንዲህ ሲሉ የተሸላሚዎቹን ስራ አድንቀዋል ስራ አድንቀዋል። በባንግላዴሽ ለቤት ውስጥ ሰራተኞች፣ በአፍጋኒስታን ለአካል ጉዳተኞች የሚሟገቱ፣ ዩጋንዳ ውስጥ ሙስናን የሚያጋልጡ፣ ጃፓን ውስጥ ጾታዊ ወከባን የሚዋጉ፣ በቦዝኒያና ሄርዘጎቪና በተደፈሩ ሴቶች ለተወለዱ ህጻናት የሚሟገቱ፣ በቤላሩስ ለዲሞክራሲ የሚታገሉ ናቸው። ቀዳማዊት እመቤት ጂል ባይደንም በበኩላቸው እንደነዚህ ተሸላሚዎች ያሉ ጀግና ሴቶችን ድምጽ ከፍ ማድረግ እጅግ አስፈላጊ ነው ብለዋል። የእናንተ የጀግንነት ክንዋኔ ሌሎችም በትልቅም ሆነ በአነስተኛ ደረጃ በየራሳቸው ለመስራት እንዲነሳሱ ያበረታታቸዋል። የእናንተ ድምፅ ለፍትሕና ለነፃነት እንድንቆም የሚያበረታታን መዝሙር ሆኖ በውስጣችን ይናኛል። ከዘንድሮ የዓለም አቀፍ ጀግና ሴቶች ሽልማት አሸናፊዎች መካከል አንዷ ኢራናዊቱ ታጋይ ፋሪባ ባሎች ናቸው በአሜሪካ ድምፅ ዘጋቢ ሪፖርት የተሰራላቸው ያላቸው ባሎች የተገፋው የባሎቺ ብሔረሰብ አባል ሲሆኑ በኢራን ሲስታን እና ባሎቺስታን ክፍላት ሀገር ያለውን የሰብአዊ መብት ቀውስ በሚፈጸምባቸው የማስፈራራት አድራጎት ሳይበገሩ ያጋለጡ ሴት ናቸው። ሌላይቱ ተሸላሚ ጋምቢያዊቱ ፋቱ ባሌ የሴቶች ግርዛትን ለማስቆም ስላደረጉት ትግል በስነ ስርአቱ ላይ እንዲህ ሲሉ ተናግረዋል። እንደ ሮፓን አቆጣጠር በ2030 የሴቶች ግርዛት ሙሉ በሙሉ እንዲወገድ የተባበሩት መንግስታት ድርጅት የዘላቂ ልማት ግብ ውስጥ ዒላማ ተይዞለታል። ነገር ግን በዚህ በያዝነው በ2024 ዓመተ ምህረት ብቻ በዓለም ዙሪያ ለግርዛት የተጋለጡ አራት ነጥብ አራት ሚሊዮን ልጃገረዶች አሉ። አስራ አንዱ የዘንድሮ የጀግና ሴቶች ተሸላሚዎች በአካል ተገኝተው የተሸለሙ ሲሆን ኪዩባዊቱን ማርታ ቢያትሪስ ሮኪ ካቤሎን የኪዩባ መንግስት ከሀገር እንዳይወጡ ስለከለከለ በስነ ስርአቱ ላይ ተገኝተው ሽልማታቸውን መቀበል አልቻሉ። ባለፈው አመት በኒካራጓ ከእስር ከተለቀቁ የፖለቲካ እስረኞች መካከል የሆኑት ዘጠኝ ሴቶችን ስራ በሌሉበት የዋይት ሀውስ የፖለቲካ ስትራቴጂና ድጋፍ ሰጪ ክፍል ዳይሬክተሯ ኤሚ ሩዊዝ ተናግረው ተናግረውላቸዋል። ሁሉም ደከመን ሳይሉ ራሳቸውን ላደጋ አጋልጠው ሙስናን፣ ጭቆናን፣ አድሎንና ወከባን ተቃውመው የታገሉ ናቸው። ተሸላሚዎቹ በዩናይትድ ስቴትስ ቆይታቸው በከፍተኛ የፖሊሲ ስብሰባዎች እና የአደባባይ ዝግጅቶች ላይ የሚሳተፉ ሲሆን፣ ወደ ካሊፎርኒያ ሎስ አንጀለስ ከተማ ተጉዘው ከአሜሪካውያን አቻዎቻቸው ጋር ይወያያሉ። በሳን ፍራንሲስኮ እየጨመረ የመጣውን ወንጀል በተሻለ ሁኔታ ለመከላከል ፖሊሶች በድሮንና ሰው ሰራሽ አእምሮ እንዲታገዙ የቀረበው ምክረ ሀሳብ አከራካሪ ሆኗል። ይህን የተመለከተውን ዘገባ ስመኝሸ ቆይታ አሰማናለች። የሳን ፍራንሲስኮ ነዋሪዎች በመጋቢት ወር አወዛጋቢውን የውሳኔ ሀሳብ በድምፅ ካጸደቁት የከተማዋ ፖሊሶች የሚቆጣጠሯቸው ሰው አልባ አውሮፕላኖች ወይም ድሮኖች በሳን ፍራንሲስኮ ሰማይ ላይ መብረር ይጀምራሉ። ፕሮፒኢ በመባል የሚጠራው የሳን ፍራንሲስኮ የውሳኔ ሀሳብ ለድምፅ የቀረበው በተለምዶ ግራ ዘመም በሆነችው ከተማ አደንዛዥ ዕፅ፣ የቤት እጦትና ሌሎች ወንጀሎች ከፍተኛ ደረጃ ላይ በደረሱበት ወቅት ነው። የከተማዋ ከንቲባ ለንደን ብሪድም በሁኔታው የተማረሩ ዜጎች ለአዲሱ የውሳኔ ሀሳብ ድምፅ ይሰጣሉ ብለው ተስፋ አድርገዋል። በእነዚህ ድሮኖች ሀሳብ ደስ ተሰኝቻለሁ። ምክንያቱም ያደጋ ጊዜ ጥሪ ሆኖ ዘጠኛ አንድ አንድ ሲደወል ወዲያውኑ እርዳታ እንዲደርስ እንፈልጋለን። ድሮኖች ደግሞ መፍትሄዎችን ወዲያው መስጠት የሚያስችለን ከምንም ነገር የበለጠ በፍጥነት የመድረስ አቅም ይሰጡናል። ይህ የከተማው እርምጃ ፖሊስ በቪዲዮ ለታገዘ ክትትል የደህንነት ካሜራዎችንና ድሮኖችን ብቻ ሳይሆን የሰዎችን ፊት ገጽታ በማየት ማንነታቸውን የሚያሳውቅ ሰው ሰራሽ ልህቀት ወይም አርቲፊሻል ኢንቴሊጀንስ እንዲጠቀምም ይፈቅድለታል ይህ ደግሞ እንደ አውሮፓውያን አቆጣጠር በ2019 ከግለሰብ መብትና አላግባብ አጠቃቀም ጋር ተያይዞ በሳን ፍራንሲስኮ የመንግስት ተቋማት የሰዎችን ገጽታ መለየት የሚያስችል የክትትል ቴክኖሎጂ እንዳይጠቀሙ የሚከለክላቸውን ህግ የሚቀለብስ ነው እገዳው የተጣለው በትራምፕ አስተዳደር ወቅት ተራማጆች የእስር ቤት አማራጮችን መፈለግ ጨምሮ የወንጀል ፍትህ ማሻሻያ እንዲደረግ ግፊት እያደረጉ ባሉበት ወቅት ነበር። የኮቪድ-19 ወረርሽኝ በተከሰተበት ወቅት ግን ከተማዋ የበለጠ ለፖሊስ ድጋፍ ወደ ማድረግ እያዘመመች ሄዳለች። ከሮይተርስ ጋር ቃለመጠይቅ ያደረጉት ከንቲባዋ ብሪድ ሲናገሩ በነዋሪዎች ዘንድ ጭንቀት ሊፈጥር ይችላል የሚለውን ስጋት አጣጥለውታል። ሰዎች ስለግለሰብ መብቶችና ሌሎች ተያያዥ ጉዳዮች ስጋት እንዳለባቸው ይገባኛል። ቴክኖሎጂ አሁን በዙሪያችን ነው። ሳን ፍራንሲስኮ ደግሞ በዓለም የሰው ሰራሽ ልዕቀት ማዕከል ናት። በዓለም ላይ ካሉት ምርጥ ሀያ ኩባንያዎች ውስጥ ስምንቱ እዚህ ሳን ፍራንሲስኮ ውስጥ ነው የሚገኙት። ስለዚህ ፈለግነውም አልፈለግነውም መምጣቱ አይቀርም። ለብሪድ የመፍትሄ ሀሳቡ መጽደቅ ቁልፍ ጉዳይ ነው፤ ምክንያቱም በህዳር ወር በአሜሪካ ምርጫ ይካሄዳል። ከተማዋ ከኮቪድ ወረርሽኝ ለማገገም እየታገለች ባለችበት ወቅት ደግሞ የብሪድ ተቀባይነት አሽቆልቁሏል። የአዲሱ እርምጃ ደጋፊዎች መራጮች የተሻሻለ የፖሊስ አገልግሎትን ለመደገፍ ዝግጁ ናቸው ብለው ያምናሉ። በቅርቡ ከህዝብ የተሰበሰበ ድምፅ እንደሚያሳየውም 61 ከመቶ የከተማዋ ነዋሪዎች እርምጃውን እንደሚደግፉት አሳይቷል። ፖሊስ ስልጣኑን ያለ አግባብ እንደማይጠቀምም ብሪድ ለከተማዋ ማረጋገጫ ለመስጠት እየጣሩ ነው። ተቺዎቹ ግን ፕሮፕኢ የፖሊስን ተጠያቂነት የሚቀንሱ እርምጃዎችን እንደሚያካትት ጠቁመዋል። ማት ኬግል በሰሜናዊ ካሊፎርኒያ የአሜሪካ የሲቪል ነጻነቶች ህብረት ጠበቃ ሲሆኑ ባለስልጣናት የተለመደ ማስፈራራት ተጠቅመዋል ሲሉ ይከሳሉ። በህዝብ ደህንነት ጉዳዮች ላይ ማህበረሰቡ የሚያሰገውን ተቀባይነት ያለው ፍራቻ እየተጠቀሙበት ነው። ያንን የሚያደርጉት ስልጣናቸውን ለማቆየትና ተጨማሪ የአንድ ወገን ስልጣን ለፖሊስ ለመስጠት ነው። ይሄ የተሳሳተ አካሄድ ነው ብለን እናምናለን። ይሄ የፖለቲካ እንጂ የህዝብ ደህንነት ጉዳይ አይደለም። የግለሰብ መብት ተሟጋቾችም ጥናቶች የፖሊስ ቴክኖሎጂዎች የዘር ልዩነትን የማያገናዝቡና ለአንድ ወገን ያደሉ የግል መብት የሚጋፉና ብዙ ጊዜ የሚሳሳቱ መሆናቸውን ማረጋገጣቸውን በመግለጽ ይከራከራሉ። አንዳንዶቹም ቀድሞውንም የተጎዱ ማህበረሰቦች ላይ ያልተፈለገ መዘዝ ሊያስከትል ይችላል ሲሉም ስጋታቸውን ገልጸዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን አመሰግናለሁ። በደቡብ አፍሪካ ዘመናዊ የሸርተት ስፖርትን በሴቶች ዘንድ ለማስፋፋት እየተደረጉ ስላሉ ጥረቶች ደግሞ ኤደን ገረሞት ነግራናለች። ሸራተቻ ቦርዶች የጭንቅላት ቁር እንዲሁም የጉልበት መደገፊያዎች እነዚህን ቁርጠኛ ሴቶች ያግዟችኋል። ይህ የስፖርታዊ ጨዋታ አንዳንዴ ተመራጭ ባይሆንም ነገር ግን በእነዚህ ልጃገረዶች ዘንድ ተወዳጅ ነው። ገርልስ ስኬት በሻርንቲ ጄኮብስ አማካኝነት ከ10 ዓመት በፊት በጆሃንስበርግ የተጀመረ እንቅስቃሴ ነው። ሻርንቲ በአካባቢው የነበረችው ስኬት ቦርድ ስፖርተኛ እሷ ብቻ መሆኗን በመገንዘቧ ነው የከፈተችው። ሻርንቲ ለውጥ ለማምጣት ቁርጣ ነበር የተነሳችው። አሁን ላይ ታዲያ በስዌቶና እጅግ ዝቅ ከፍተኛ የኑሮ ደረጃ ያላቸው ማህበረሰቦች ባሉበት ከሀያ ሳንድስ በተሰኘው ስፍራ ጭምር ሶስት ነጻ የስልጠና መርሃ ግብሮችን ትሰጣለች። ለእነሱ የሚሆን የስኬት ፓርክ ማግኘትና የስኬት መርሃ ግብር ማዘጋጀት ለእኔ እጹብ የሆነ አጋጣሚ ነው ምክንያቱም ስኬቲንግ ለልጆች ህይወት ትምህርቶችን በማስተማር ያግዛቸዋል ብዬ ስለማምን ነው። በራስ መተማመን፣ ወድቆ መነሳትና ደጋግሞ መሞከርን፣ እንዲሁም ራስን መግለጽ ሻንቲ በተማሪዎቿ ላይ ለማስረጽ የምትሰራቸው ሴቶች ናቸው። የ17 ዓመቷ ማያ ማሻባ ስልጠናውን ከጀመረች ገና ሶስት ወሯ ቢሆንም ድፍረቱን ግን አዳብራለች። በጣም ደስ ብሎኛል። በጣም ያዝናናል። ሰዎች ሲያደርጉት ማየት ያስፈራል፣ ነገር ግን አንድ የራስ ስትሞክረው በጣም ነው ደስ የሚለው ማያ፣ በጎዳና ስኬትቦርድ ፈርቀዳጅ የሆነችውን ባዮፔሎ አውሄም ተምሳሌቷ ታደርጋታለች። ባዮፔሎ ሀገሯ ደቡብ አፍሪካን ወክላ በጎርጎሮሲያኑ 2021 በቶኪዮ ኦሎምፒክ ላይ ተሳትፋለች። ባዮፔሎ ያኔ 15 ዓመቷ የነበረች ሲሆን እንዳለመታደል ሆኖ በደረሰባት ጉዳት ከውድድሩ ተገልላለች። ይሁን እንጂ በስፍራ መገኘቷ በራሱ ትልቅ ሚና ነበረው። ባዮፔሎ ስኬትቦርድን ከወንድሟ በማየት ነው የጀመረችው። ወንድሟና ጓደኞቹ ሲለማመዱ ተደብቃ ታይ የነበረችው ባዮፔሎ በኋላ ላይ ከሱ እየተዋሰች መለማመድ ጀመረች። ባዮፔሎ አሁን ላይ ልጃገረዶች ስኬት ቦርድን ለመለማመድ ከወንድሞቻቸው አይደበቁም ትላለች። አሁን ላይ የሴት ስኬትቦርድ ተጫዋቾች ቁጥር በፍጥነት እየጨመረ በመሄዱ ምንም አይነት ምርጫ እንደሌላቸው ነው የሚሰማኝ። በጣም እየተለመደ ሄዷል። እንደውም አንዳንዶቹ ሴት ተወዳዳሪዎቻችን ከወንዶች እኩልና ተቀራራቢ የሆነ አቋም ላይ ናቸው ያሉት። ስለዚህ ከመቀበል በስተቀር ብዙም ማድረግ የሚችሉት ነገር የለም። ማሪ ፔሎ ዘንድሮ በፓሪስ በሚደረገው ኦሎምፒክ ውድድር ላይ ለመሳተፍና ለማሸነፍ እየጣረች ነው። እሷን የሚያስደስታትን ነገር ለራሷ እያደረገች ስፖርታዊ አቅሟን በመጠቀም ደግሞ ልጃገረዶችን ወደ ስኬትቦርድ ስፖርት መጋበዝ ትሻለች። ለዛሄር ካሲም ዘገባ ኤደን ገረመው ከዋሽንግተን ዲሲ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።